ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም፣ ጤና ይስጥልን፣ እንደምናመሻችው የዛሬ አርብ የካቲት 22 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማእግዜር ነኝ። በግንቦት ወር በሚካሄደው ምርጫ የህዝብን ይሁንታ በማግኘት ካሸነፈ የፖለቲካ እስረኞችን እንደሚፈታ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ አስታወቃል። ህሌና እስረኞች የምንላቸው ያለምንም ቅድመ ሁኔታ መፈታት እንዳለባቸው ሚያምን ነው የፓርቲው ፕሬዚዳንት ዶክተር ጫኔ ከበደ ናቸው። ዝርዝሩን ይዘናል። በትናንትናው ዕለት የዩናይትድ ስቴትስ መንግስት ከአምስት የምስራቅ አፍሪካ ሀገሮች ጋር የንግድ ትስስርን ለማመቻቸት ያለመ ስምምነት ተፈራርሟል። በሌላኛው ዘገባችን ደግሞ በተከታታይ በዚህ ሳምንት ስናሰማ የቆየነው በተለይ ጽንፈኛ አስተሳሰብን መለየትና ለማስተካከል በማለም በዋይት ሀውስ ቤተ መንግስት የተጀመረውን የማህበረሰቡ ውይይት እኛም እንቀጥልበታለን። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። የምሽቱን የዓለም ዜናዎች እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። የናይጄሪያ ፕሬዚደንት ጉድላክ ጆናታን ትናንት ሐሙስ በድንገት ሰሜን ምስራቁን ማለትም የቦኮ ሀራም አመፅ ዋና አምባ የሆነውን የሀገሪቱን አካባቢ መጎብኘታቸው ተገልጿል። ፕሬዚደንቱ ባጋ እና ሙቢ የተባሉት ከተማ ውስጥ ከመንግስታቸው ወታደሮች ጋር እንደተወያዩ ተነግሯል። ሁለቱን ከተሞች ባጋንና ሙቢን ጦር ሰራዊቱ በቅርቡ ከቦኮ ሀራም እጅ አስወጥቶ እንደተቆጣጠረ የሚታወስ ነው። እስላማዊ መንግስት ብሎ ራሱን የሚጠራው ጽንፈኛ ቡድን ተጨማሪ ግዛቶችን መቆጣጠር ካልቻለ በስተቀር የገቢ ምንጩ እየመነመነበት ይሄዳል ሲል የሽብርተኝነት የገቢ ምንጮችን የሚያጠና አንድ የፈረንሳይ ድርጅት ያወጣው አዲስ ጥናት ጠቆመ። ፋይናንሻል አክሽን ታስክ ፎርስ የተባለው ድርጅት ኢራቅና ሶሪያ ውስጥ ስፋት ያለው ግዛት የሚቆጣጠረው ቡድን አሁን የሚያገኘውን ገቢ የሚያቋርጥ የበለጠ ስራ መሰራት እንዳለበትም ገልጾ አስጠንቅቋል። የሱኒ እስላማዊው አክራሪ ቡድን በአሁኑ ጊዜ የሚበዛውን ገቢውን የሚያገኘው በሚንቀሳቀስባቸው አካባቢዎች የወንጀል ተግባርና ሰዎችን እያስፈራሩ በመንጠቅ እንደሆነ ተነግሯል። ይህ በራሱ ለዓለም አቀፉ ማህበረሰብ ልዩ ፈተና የሚደቅን ነው ያለው አጥኚው ድርጅት፣ በዚያው መጠን ደግሞ ቡድኑ አማራጭ የገቢ ምንጮችን ካላገኘ ወይም ተጨማሪ ግዛቶችን ካልተቆጣጠረ በስተቀር ገቢው እያቆለቆለ ይሄዳል ብለዋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ጂሃዲ ጆን በሚል ቅጽል ስም የሚታወቀውና እስላማዊ መንግስት ነኝ የሚለው ቡድን ጽንፈኛ ማንነትን ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። ጂሃዲ ጆን ምዕራብ ለንደን ውስጥ ነዋሪ የነበረ የኮምፒውተር ፕሮግራም ባለሙያ መሆኑ ተደርሶበታል ተብሎ በዜናዎች እየተነገረ ነው ጂሃዲ ጆን ኩዌት ተወላጁ ሞሐመድ ኤምዋዚ ነወይ? ተብለው ዛሬ በጋዜጠኞች የተጠየቁት ሚስተር ካምረን ሀገራቸው በህዝብ ላይ የሚሰነዘሩ የደህንነት ስጋቶችን ለመታገል የምትችለውን ሁሉ ታደርጋለች፣ በማለት አስጠንክረው ከማስገንዘብ በስተቀር በተለዩ ጉዳዮች ላይ አስተያየት ለመስጠት አልፈልግም ብለዋል። የዩናይትድ ስቴትስ የደህንነት ባለስልጣናት በበርካታ ቪዲዮዎች ላይ የታጋቾችን አንገት ሲቀላ የሚታየው በእርግጥም ኢሞዋዚ ነው ሲሉ ትናንት አረጋግጠዋል። አንድ ከፍተኛ የብሪታንያ የደህንነት ባለስልጣን ለኒውዮርክ ታይምስ በሰጡት ቃል ለንደን በደህንነት ምክንያት ይፋ ከማድረግ ተቆጥባ ነው እንጂ የኢሞዋዚን ማንነት ከጥቂት ጊዜ በፊት ታውቋል ማለታቸው ተሰምቷል። የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ሰራዊታቸው ከባድ መሳሪያዎቹን ወደ ምስራቁ የጦር ግንባር ሊመልስ ዝግጁ ነው ሲሉ አስታወቁ። ይህም በሩሲያ የሚታገዘው ሽምቅ ተዋጊ ተኩስ አቁሙን መጣሱን በመቀጠሉ ነው ሲሉ ፕሬዝደንቱ ተናግረዋል። በመጨረሻም የዩናይትድ ስቴትስና የኩባ ዲፕሎማቶች ንግግር ዛሬ አርብ ዋሽንግተን ውስጥ ተከፍቷል። የሁለቱ ሀገሮች ዲፕሎማቶች ንግግር የተጀመረው ለ50 ዓመታት ተቋርጦ የቆየውን የዲፕሎማሲ ግንኙነት ሊቀጠል የሚችልበትን ሁኔታ በመመርመር ነው ተብሏል። ንግግሩ ፕሬዚደንት ባራክ ኦባማ ዩናይትድ ስቴትስ ኪዩባ ላይ የጣለችው የንግድ ማዕቀብ እንዲነሳ ያቀረቡት እቅድ አካል እንደሆነ ተነግሯል። የዛሬው ውይይት በዋሽንግተን እና በሃቫና በተቻለ ፍጥነት ኤምባሲዎች ለመክፈት በሚቻልበት መንገድ ላይ ብቻ የሚያተኩር እንደሆነ አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በግንቦት ወር በሚካሄደው ምርጫ የሕዝቡን ይሁንታ በማግኘት ካሸነፈ የፖለቲካ እስረኞችን እንደሚፈታ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ አስታወቀም። ድርጅቱ የ2007 ዓ ም የምርጫ መወዳደሪያ አላማዎቹንና ግቦቹን የያዘውን ሰነድ ወይም ማኒፌስቶ ይፋ አድርጓል። በዚህም መሰረት የትምህርት ስርዓቱ በሀገር አቀፍ ደረጃ ወጥ አሰራር እንዲኖረው እንደሚያደርግ ኢዴፓ ገልጿል። ፍጹም ክልላዊ የአስተዳደር ስርዓታችን እየከለለን ነው ያሉት የፓርቲው ፕሬዚዳንት ዶክተር ጫነ ከበደ በበርካታ ክልሎች እየተፈጠሩ ያሉት ወጣቶች የሀገሪቱን የስራ ቋንቋ እንኳ መናገር የማይችሉ ናቸው ብለዋል። እስክንድር ፍሬው ተጨማሪ ዘገባ አለው። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ይፋ ያደረገው የምርጫ ማኒፌስቶ ከገዢው ፓርቲ ኢህአዴግና ከሌሎችም የፖለቲካ ድርጅቶች የሚለይባቸው ነጥቦች የተዘረዘሩበት ነው። ፓርቲው በዚሁ ማኒፌስቶ በግንቦቱ ምርጫ ቢያሸንፍ ምን ሊሰራ እንዳሰበ በዝርዝር አስቀምጧል። ከፖለቲካ አንጻር የዜጎች ሰብዓዊና ዲሞክራሲያዊ መብቶች ሙሉ በሙሉ እንዲከበሩ እንደሚያደርግ አመልክቷል። መገናኛ ብዙኃን ከፖለቲካ ድርጅቶች ተጽዕኖ ነጻ እንደሚሆኑ ፓርቲዎች፣ የሙያ ማህበራትና የበጎ አድራጎት ድርጅቶችም በነጻነት የሚንቀሳቀሱበት ሁኔታ እንደሚመቻች ገልጿል። ከፖለቲካ ጋር በተያያዘ የታሰሩ ዜጎችም ሙሉ ምህረት እንደሚያገኙ ጠቁሟል። የኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ይህ ምን ማለት እንደሆነ ለቪኦኤ አብራርተዋል። ሁኔታው እየተገመገመ በተለይ የዚህ የሕሊና እስረኞች የምንላቸው ያለምንም ቅድመ ሁኔታ መፈታት እንዳለባቸው የሚያምን ነው። ከዛም ባሻገር ደግሞ በጣም ቀላልና አነስተኛ የተባሉ የማረሚያ ቤት እስረኞች የሚታረሙበትን ሂደት አሁን ባለው ሂደት ሳይሆን በተሻለና የግንዛቤ ማስጨበጫ ስራ እየተሰጣቸው ወደ ወገናቸው ተቀላቅለው ሰላማዊ ነዋሪዎች የሚሆኑበትን መድረክ ከተፈጠረ ምናልባት ፖለቲካውን የማረጋጋት ስራ ሊሰራ ይችላል ብለና እናስባለን። ከዚህ ውጭ እዚህ ላይ እንቆይና፣ አሁን የጠቀሱት ነጥብ ላይ ለምሳሌ የህሊና እስረኞች ብለዋል። የፖለቲካ እስረኞችም እንደማለት ነው። መንግስት የፖለቲካ እስረኞች የሉም፣ በሀገሪቱ ውስጥ አንድም የፖለቲካ እስረኛ የለም ነው የሚለው የኢትዮጵያ መንግስት። እና በዚህ ከገዢው ፓርቲ ጋር ትለያላችሁ፣ በዚህ አቋማችሁ ማለት ነው። በጣም እንለያለን። ይሄ በገዢው ፓርቲ አንድም የለም የሚለው አይነት አካሄድ ይሄ ከእውነት የራቀ ነው የሚሆነው። እኛ በበኩላችን እንደ ፖለቲካ መሪ የምናጠናው ሂደት ይኖራል። አጠቃላይ የፖለቲካውን እንቅስቃሴ እናጠናለን፣ እንተነተናለን። ከዚህ አንጻር ሲታይ የፖለቲከኛ እስረኛ የለም ለማለት በእኛ በኩል አንደፍርም። ስለዚህ ፖለቲከኛ እስረኞች በሚገባ በዚች ሀገር ላይ አሉ። በተለይ በዚህ በህገ መንግስታዊ መብት ብለን በምንለው የመጻፍ የመናገር፣ ሀሳብን በነጻነት የመግለጽ ተፈጥሯዊ መብቶች በአብዛኛው ተገድበው ያየንበት ሂደት አለ። ስለዚህ ከዚህ አንጻር መንግስት ማድረግ የሚገባውን ነገር ያላደረገና በቀጥታ ወደ ወንጀል ክስ እየመራ ወንጀለኛ አድርጎ ያሰራቸው በርካታ ኢትዮጵያውያን አሉ። ስለዚህ ከዚህ አንጻር ስናየው በእኛ በኩል የህሊና እስረኞች ናቸው ብለን ነው የምናስበው። ፓርቲያቸው ለስልጣን ቢበቃ ህገ መንግስታዊ ማሻሻያዎችን እንደሚያደርግም ዶክተር ጫን ያስረድተዋል። በዚህ መሰረት አሁን ያለውን የክልሎች አወቃቀር በማሻሻል በህዝብ ብዛታቸው ተመጣጣኝነት ያላቸው ክፍለ ሀገራት እንደሚፈጥር ነው የተናገሩት። እንዳአሁኑ ቋንቋን ብቻ ሳይሆን ሌሎች ነጥቦችንም ከግምት ያስገባ አከላለል እንደሚከተሉ ማስረድተዋል። ሙሉ በሙሉ በቋንቋ ላይ ብቻ ያተኮረ ክልል ሊኖረን ይችላል። ከዛ ውጭ ደግሞ ከቋንቋ ባሻገር ደግሞ መልካም አስተዳደር አመችነትንና የሀገሪቱ የመልክዓ ምድር አቀማመጥ፣ የህዝቡ አሰፋፈር ወደዚህኛው ይሻለኛል ብሎ ካለ ደግሞ ያ አይገደብም። ስለዚህ ያኛው በሚፈልገው አይነት አከላለል በዞን ሳይሆን በክፍለ ሀገር ደረጃ ነው የምንለው እኛ። በክፍለ ሀገር ደረጃ እንደገና የሚዋቀርበት ሂደት ይኖራል። ይሄም በክልል ሳይሆን በክፍለ ሀገር በክፍለ ሀገር ደረጃ ይሆናል። ስለዚህ በክፍለ ሀገር ደረጃ ከሆነ ሀገሪቱ ራሱን የቻለ የክፍለ ሀገር አቀማመጥና ስትራክቸር ነው ሊኖረው የሚችል ብለን ነው የምናስበው። ኢዴፓ ለስልጣን ቢበቃ አሁን ያለውን የትምህርት ስርዓት እንደሚያሻሽልም በማኒፌስቶ አመልክቷል። በአፍ መፍቻ ቋንቋ የመማር መብት እንደተጠበቀ ሆኖ የትምህርት ስርዓቱ በሀገር አቀፍ ደረጃ ወ ወጥ አሰራር እንዲኖረው ይደረጋል ነው ያለው። ተማሪዎች ከአፍ መፍቻ ቋንቋቸው በተጨማሪ የፌዴራል መንግስቱ የስራ ቋንቋ የሆነውን አማርኛ እንዲያውቁ ይበረታታሉ ሲሉም ዶክተር ጫንዴ ተናግረዋል። አሁን ያለው የትምህርት ስርዓት ግን በተለያዩ ክልሎች ያሉ ወጣቶች የአፍ መፍቻ ቋንቋቸውን ብቻ እንዲያውቁ የሚደረግበት ነው ባይ ናቸው። በፊት አማርኛ የተማሩት ናቸው አማርኛ እየተናገሩ ና ከሌላው ህብረተሰብ ጋር መግባባት እየቻሉ ያሉት የአማርኛ ፊደላትን ማንበብ የማይችል ወጣቶች ናቸው ያሉት አሁን እየተፈጠሩ ያሉት። ይሄ ደግሞ ለዚች ሀገር አንድነት፣ ብሔራዊ መግባባት ትልቅ ችግር፣ እንቅፋት ይሆናል ብለን ነው የምናስበው። ለኢኮኖሚ እድገት ትልቅ እንቅፋት ነው ሊሆን የሚችለው። ስለዚህ አንድ ብሔራዊ የሆነ መግባቢያ ቋንቋ ግን በስርዓተ ትምህርት ውስጥ ተካቶ ማንኛውም ወጣት ያንን ቋንቋ አውቆት አንደኛው ብሔረሰብ ከሌላኛው ብሔረሰብ ጋር ሊግባባ የሚችልበትን እድሉን መፈጠር መቻል አለበት። አሁን ግን ከዛ ውጭ ነው እየሆነ ያለው። ኢዴፓ በዚሁ የምርጫ ማኒፌስቶው በሌሎች ልዩ ልዩ ጉዳዮችም ላይ አቋሙን ግልጽ አድርጓል። የመንግስት ሰራተኞች ዝቅተኛ ደመወዝ አንድ ሺ ብር የጡረተኞች ደግሞ ሰባት መቶ ብር እንዲሆን እንደሚያደርግ አስፍሯል። አብዛኛው ሕዝብ የሚጠቀምባቸውን የምግብ አይነቶች ከተጨማሪ እሴት ታክስ ማለትም ቫት ነጻ እንደሚያደርግም ጠቁሟል። ዜግነታቸውን ለቀየሩ ትውልደ ኢትዮጵያውያን የጥምር ዜግነትን የሚፈቅድ ሕግ እንዲኖር እንደሚያደርግም ቃል ገብቷል። ከፓርቲው ፕሬዝዳንት ዶክተር ጫኔ ከበደ ጋር ያደረግኩትን ሰፋ ያለ ቃለ ምልልስ በሌላ ዝግጅት ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምስራቅ አፍሪካ ማህበረሰብ አምስት አገሮች የተካተቱበት ነጻ የንግድ ቀጠና ነው። ኬንያ፣ ዩጋንዳ፣ ታንዜኒያ፣ ሩዋንዳና ቡሩንዲ እርስ በርስ ለመናገድ ከታሪፍና ታሪፍ ውጪ የንግድ እንቅፋቶችን የማስወገድና አብሮ ለመስራት የመሰረቱት የአካባቢ ቡድን። የዩናይትድ ስቴትስ የንግድ ወኪል ማይክል ፎርመን ከአምስቱ ሀገሮች የንግድ ሚኒስትሮች ጋር ስምምነቱን ፈርመዋል። ይህ ስምምነትም ፕሬዚዳንት ባራክ ኦባማ ከሁለት ዓመታት በፊት ይፋ ያደረጉትን የአፍሪካ ንግድ ትሬድ አፍሪካ መርሃ ግብር ስልጣንና አፈጻጸም ያጎለብተዋል ብለዋል ፍሮማን። በአፍሪካ ንግድ መርሃ ግብር በዩናይትድ ስቴትስና ምስራቅ አፍሪካ ማህበረሰብ የኢንቨስትመንት ትብብር መድረክ የከፈተውን በር ያሰፋል። እነኚህ አምስት የምስራቅ አፍሪካ ሀገሮች የንግድ እንቅፋቶችን ለማስወገድ በተቀናጀ መልኩ አብሮ ለመሥራትና ንግድን ለማስፋፋት እንዲሁም ሕጎችንና አሰራሮችን ለመከለስ ያላቸውን ቁርጠኝነት በዚህ ስምምነት እናግዛለን፣ በትብብርም አብረን እንሠራለን። እነዚህ አምስት አገሮች እርስ በርስ በመናገድና አብሮ በመሥራት በጋራ ለመበልጸግ እንደሚችሉ አሳይተዋል። የአፍሪካ ሀገሮችን በስፋት ብንመለከት ሀገሮች ከጎረቤቶቻቸው ጋር ያላቸውን የንግድ ትስስር መመልከት ሁኔታውን ያስረዳል። ኢትዮጵያ ከኤርትራ ከጅቡቲ፣ ወይም ከሶማሊያ ጋር ያላትን የንግድ ግንኙነት ብንመለከት ሁኔታውን ያስረዳል። የአፍሪካ ሀገሮች የእርስ በርስ ንግድ ከአስር ከመቶ ያነሰ እንደሆነ የአፍሪካ ልማት ባንክ መረጃዎች ያሳያሉ። በዚህም የተነሳ ከባህር ወደብ ተነስቶ ወደ መሐል አገር የሚገቡ ቁሳቁሶች ረጅም ጊዜ ይፈጃሉ። የማጓጓዣ ዋጋውም በእጅጉ ውድ ነው። በሌላ ረገድ የግብርና ምርቶች በተለይ ሊበላሹ የሚችሉ ምርቶች ድንበር ላይ ጠውልገው ከገበያና ከጥቅም ውጭ ሲሆኑ በስፋት ይታያል። እነዚህን የንግድ አሰራሮች በማፋጠን ምርትና አገልግሎት ድንበሮችን በፍጥነት እንዲለቁና እንዲዘዋወሩ መፍቀድ ያሻል። ከዩናይትድ ስቴትስ የንግድ ወኪል መስሪያ ቤት በተገኘ መረጃ መሰረት የምስራቅ አፍሪካ ሀገሮች አብረው ለመስራት ከወሰኑ ወዲህ ስኬቶች ታይተዋል። ለምሳሌ ከኬንያዋ የወደብ ከተማ ሞምባሳ ተነስቶ ሩዋንዳ ኪጋሊ የሚገባ አንድ ኮንቴይነር ቀድሞ 21 ቀናት ይፈጅበት የነበረው አሁን በስድስት ቀን ከተፍ ይላል። አንድ ኮንቴይነር የማጓጓዣ ዋጋውም በ1700 ዶላርስ ቀንሷል። በአጠቃላይ ደግሞ የአካባቢው ሀገሮች የእርስ በእርስ ንግድ ከ10 ዓመት በፊት 2.5 ቢሊዮን ዶላርስ የነበረው ከሁለት ዓመት በፊት ወደ 4.7 ቢሊዮን ዶላርስ አድጓል። የዩናይትድ ስቴትስ የንግድ ወኪል በዛሬ ዕለት ይህንን ስምምነት ከፈረሙ በኋላ እንዲህ ብለዋል። የዛሬው ስምምነት እነዚህን ስኬቶች ያጠናክራል። በተገኙ ስኬቶች ላይ ተመስርቶ ሦስት መሠረታዊ የንግድ መስፈርቶችንም ያሻሽላል። ቀዳሚው የጉምሩክ አሰራርን ማሻሻልና ማቀላጠፍ በዓለም የንግድ ድርጅት ዩቲኦ አሰራሮች መሠረት ንግድን ማሳለጥ ነው። ሁለተኛው የአቅም ግንባታ ሥራዎች በማከናወን የምግብ ጥራትን መጠበቅና ለገበያ ማቅረብ የሚቻልባቸውን መንገዶች ማመቻቸት ናቸው። ሦስተኛው ጉዳይ የቴክኒክ አቅም መገንባትና የትብብር ፖሊሲዎችን መቅረጽ ይሆናል። ደረጃ ማውጣት፣ መሞከር፣ ማረጋገጫ መስጠትና የመሳሰሉት በዚህ ትብብር ስምምነት የአፍሪካ የዕድገትና ልማት ዕድል አጓ ከቀረጥ ነጻ እንዲገቡ የፈቀደላቸው ምርቶችን ጥራትና ደረጃ በተለይ የዩናይትድ ስቴትስ ገበያ መስፈርቶችን እንዲያሟሉ አቅም ይገነባል ተብሏል። አድማጮች፣ ወደ ምሽቱ የመጨረሻው ዘገባችን ስናልፍ ባለፈው ሳምንት በዋይት ሀውስ ቤተ መንግስት የተዘጋጀ ዓለም አቀፍ ስብሰባ እዚህ በዋሽንግተን ዲሲ ተካሂዷል። ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ይህ ስብሰባ የስልሳ ሀገሮች ልዑካን የተገኙበት ሲሆን የሽብርና ጽንፈኝነትን ስር መሠረት ለመፈተሽ ያሰበ ነበር። ስብሰባውን በንግግር የከፈቱትና የዘጉት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይደለም ብለዋል። በዚህ ስብሰባ አካሄድና በተነሱ ነጥቦች ላይ ሐሳባቸውን እንዲያካፍሉን ኢትዮጵያውያን ምሁራንና ለጉዳዩ ቅርበት ያላቸውን ስናወያይ ሰንብተናል። በውይይቱ በዚህ ሳምንት እንግዲህ የመጨረሻው ክፍል ነው የሚሆነው። በአዋሳ የሚገኙትና የታሪክና ማህበራዊ ግንኙነቶች ተመራማሪና ጸሐፊ አቶ ተሾመ ብርሃኑ እንዲሁም ዋሽንግተን ዲሲ የሚገኘው የሃዋርድ ዩኒቨርሲቲ መምህር ዶክተር አህመድ ሞዌን የጀመሩት ውይይት ነው ዛሬ የሚቀርበው። ያወያያቸው ሰለሞን አባተ ነው። ዶክተር አህመድ ሞዌን ከዛሬ ዘመን ችግሮች አንዱ በማለት ይጀምራሉ። ትልቁ ችግሩ ሚዲያ ነው። ሚዲያው በጠቅላላ አንድ ጊዜ አንድ ነገር ከያዘ በቃ ያጋንናል። ይቀጥላል። ወደፊትም ይራመዳል። አሁን እኔ እንደሚታየኝ፣ በእኔ አስተያየት መፍትሄው ምንድን ነው ቢባል መፍትሄው ሁልጊዜ ፍትህ ነው። ለምሳሌ ጀስቲስ ዲሌይ ደስትስ ድናይት ፍትህን ማዘግየት ፍትህን መንፈግ ነው እንደ ማለት ነው። ፍትህ ራሱ አፈጻጸሙ ላይ ነው። ስለዚህ ህገ መንግስቶቻቸው ያሉት በታዳጊም ሀገርም ሆነ በማንኛውም ሀገር ህገ መንግስቱ እንደሚል ፍትህም መከተል አለበት። ሁለተኛ ደግሞም ውይይት

እጁ ከሰጠ በኋላ ተመራኪ ነው። ተመራኪ ከሆነ በኋላ በማይገባ አስተያየት ለሚዲያ የሚያመቻች ሲያሳዩ ትክክለኛ አይደለም። ይሄ በእስልምና ሃይማኖት ውስጥ ያለ አስተሳሰብ ነው፣ የተጻፈ ነው በቅዱስ መጽሐፎቹ አሁን ስለዚህ እኔ ማሰብ ያለብኝ ውይይት፣ ቁጭ ብለን እንደራደር፣ ንግግርም። እኔ ለምሳሌ አሁን የልብስ አለባብስ እኔ ሰማንያ በመቶ እኔ ተማሪዎች ሴቶች ናቸው። ከእነዚህም በእኔ ዩኒቨርሲቲ ሂጃባቸውን ይዘው ይማራሉ። እኩል ከወንድም ከሴትም እኩል ናቸው። የሚያያቸውም ዞር ብለው በትምህርት ቤት ደረጃ ደስ የሚል ነው። ውጭ ስንወጣ ልዩ ነው አስተያየቱ። አቶ ተሾመ እንደገለጸው እዚህ ያሉት የተማሩ ሰዎች ወይንም በተለይ በተለይ ወንድሞች ክርስቲያኖችን አይሁዲዎቹ የሆኑ መማር ያለባቸው ሰው እንደ መጽሐፍ በአርዕስቱ ብቻ አይደለም የሚገመተው። መጽሐፉን ከፍቶ ማየት ያስፈልጋል ምን ውስጡ እንዳለ። እኛ ሁልጊዜ የመጽሐፍን አርስቱን አይተን እናስወነጅላለን። ፕሬዚደንት ኦባማ ትክክለኛ ነው። ኬሪ እና ኦባማ ያመጡት ነገር ትክ በወንጀልኛት መልክ ነው ማየት ያለብን እነዚህ ሁከት የሚያመጡ ሰዎች እንጂ ሃይማኖት ማስወንጀል አንድ ሃይማኖት ትክክለኛ አይደለም እስላም ስለሆኑ አይደለም ነው የሚሉት። እርስ አይ ልክ ይሄ ነዋ። እስላም ሙስሊምም ወንጀለኛ ይኖራል፣ ክርስቲያንም ወንጀለኛ ይኖራል። ነገር ግን የክርስቲያን የክርስቲያን ወንጀለኛ እንደ ሙስሊም ወንጀለኛ ተደርጎ የማይመለከትበት ሁኔታ አለ። በተለይ በዛ በአሜሪካ በእናንተ አካባቢ አንድ ክርስቲያን ወይም ሌላ እምነት ተከታይ ቢገድል የአእምሮ በሽተኛ ነው ይባላል። አንድ ሙስሊም ቢገድል ደግሞ አሸባሪዎች ይባላል። እኔ ሰለሞን አንድ እውነት ለመናገር ከሀገሬ ነው የምነሳው። ከሀገሬ ስነሳ አንድ ኢትዮጵያዊ ክርስቲያን ክርስቲያን ነኝ ብሎ ከሚነሳ እኔ ኢትዮጵያዊ ክርስቲያን ነኝ ብሎ ቢያስብ፣ አንድ ኢትዮጵያዊ ሙስሊም እኔ ሙስሊም ኢትዮጵያዊ ነኝ ብሎ ከሚያስብ እኔ ኢትዮጵያዊ ሙስሊም ነኝ ብሎ ቢያስብ፣ አንድ ኢትዮጵያዊ አይሁድ ኢትዮጵያዊ አይሁድ ነኝ ብሎ ቢያስብ፣ በመጀመሪያ ኢትዮጵያዊነቱን ቢያስቀድም ያ በ ህዝቡ መካከል መቻቻል ሊመጣ ይችላል። ለምሳሌ ሟቲ ጠቅላይ ሚኒስትር መለስ ዜናዊ የክርስቲያን ደሴት የሚለው ነገር አሳስቧቸው አእምሯቸው ኢትዮጵያ የክርስቲያን ደሴት የክርስቲያናት ብለው የሚያስቡ ካሉ አእምሯቸው ጤነኛ አይደለም ብለው ስለተናገሩ፣ ልክ አሁን በኦባማ ላይ የደረሰው ነገር እኛ ሚዲያ ብዙም ከበሬ ስለማይሰጥ ነው እንጂ ተመሳሳይ የሆነ ነቀፋ ከብዙ ሰዎች እንደተሰነዘረባቸው አውቃለሁ። ለምን የእኛ ካልቸር እሴት ያለው የአንድ ሃይማኖት የበላይነት ነግሶ ስለነበረ እንዴት ኢትዮጵያ የክርስቲያን ደሴት አትሆንም? ናት እንጂ ብለው አጥብቀው የሚከራከሩ ሰዎች አሉ። ነገር ግን ኢትዮጵያ የኢትዮጵያውያን ሁሉ ናት ብለን ስናስብ ይሄ በኛ በሚዲያም ላይ በተለይ ኤሌክትሮኒክስ ሚዲያዎች ላይ የሚታይ ነው። የሚያስቡት በመጀመሪያ ኢትዮጵያዊ ክርስቲያኖች ሆኖ ሳይሆን ክርስቲያን ኢትዮጵያዊ ሆነው ነው። ስለዚህ እንደዚህ አይነቱ አመለካከት በሀገራችን መወገድ የሚኖርበት ይመስለኛል። እኔ ኢትዮጵያዊ ሙስሊም ነኝ፣ ለኢትዮጵያ ሀገሬ ሙስሊም ሆኜ አገለግላለሁ። እኔ ኢትዮጵያዊ ክርስቲያን ነኝ፣ ለኢትዮጵያ ሀገሬ ክርስቲያን ሆኜ አገለግላለሁ። እኔ ኢትዮጵያዊ አይሁድ ነኝ፣ ኢትዮጵያዊ አይሁድ ሆኜ ኢትዮጵያን አገለግላለሁ። ለኢትዮጵያ እድገት ሰራ ለ ብሎ ሁሉም መናገር ያለበት ይመስለኛል። ዶክተር አህመድ ሲናገሩ ሽብርና ሁከት የሚበዛው በሙስሊም ሀገሮች ውስጥ ነው ብለው ነበር። እና ለምንድን ነው? ብዙ ነገሮች አሉ። የኢኮኖሚ የበላይነት ለማስፈን በሀገራቸው፣ በዘይታቸው፣ በቅመማቸው፣ በምን ችግሮች አሉ። ለምሳሌ በአስራ አምስተኛ ክፍለ ዘመን ፖርቱጋል እስከ ህንድ ሄዳ የፐርሺያን ገልፍ የህንድን መስመር የተቆጣጠረችው በክርስትና እምነት ስም ነው እና እስልምናን ድምፅ ማጡን አጥፍተዋለች። ከዛ ቀጥሎ ደግሞ እንግሊዝ ከአስራ አምስተኛ ክፍለ ዘመን ከአስራ ስድስተኛ ክፍለ ዘመን ጀምራ እስከ ህንድ ግዛቷ እስከ ቻይና ባስፋፋችበት ጊዜ የዛ የክርስቲያን ሄጀሞኒ ያስፋፋችበትና ሌሎቹ ሃይማኖቶች ስትወጣ ለምሳሌ በፓኪስታንና በህንድ የተደረገው ጦርነት ደም መፋሰስ ከዛ ጋር የተያዘ ነው። የአህመድያ ሃይማኖት መስፋፋት ከዛ ጋር የተያያዘ ነው። የባአውላም፣ ከዛ ጋር ሌሎቹ በርካታ ችግሮች አሉ። ለእነዚህ መያያዝ፣ ለእነዚህ መቀጣጠል። ስለዚህ የዓለምን ታሪክ መለስ ብለን ስንመለከተው የራስን ጥቅም በሃይማኖት ስም ለማስፋፋት በሚነሳበት ጊዜ እንደዚህ አይነቱ ችግር ይኖራል። አሁንም አሜሪካም ሆነ እንግሊዝ ፈረንሳይም፣ እኛ ፈረንሳውያን ክርስቲያኖች ነን፣ ስለዚህ ለፈረንሳይ ክርስቲያኖች ሆነን እንሰራለን፣ ለዓለምም እንሰራለን የሚል ዓለም አቀፍ አመለካከት የሌሎቹም ሃይማኖት የማክበር ባህል አጠናክሮ ቢቀጥሉ፣ ሙስሊሞችም ደግሞ በሆነና ባልሆነ በትንሹም በትልቁም ሆድ እየባሳቸው ማለትም ተበደልም ተጎዳን፣ በዚህ መንገድ ብቻ ነው የምንሄደው፣ እናስደነግጣቸዋል፣ እናስፈራራቸው የሚል የትም የማያደርፍ ነገር ግን ስልጣኔያቸውን ወደ ኋላ የሚያስቀር ሌላ ምሳሌ አያስፈልግም። ሶሪያ ያለው በጣም የሚያሳዝን ሁኔታ ከዚህ የበለጠ በቂ ማስረጃ የለም። ሙስሊሞች እርስ የሶሪያ ስልጣኔ ስንት ሺህ ዓመት የተገነባ ስልጣኔ ወደመ። በዚህ ላይ ተጠቀመ ማን ነው? የተጎዳ ማን ነው? ዞር ብሎ ማየት በአሁኑ ጊዜ በኢራቅ ላይ የሚደረገው አይአይሲሲ ጦርነት ማን ነው እየተጎዳ ያለው? እና በሌሎቹም ሀገሮች በመጎዳት ላይ ያለው ማን ነው? የራሳቸው ስልጣኔ የራሳቸው ሀብት ነው። ይሄንን አመለካከት ትተው ልክ ኦባማ አሁን የጀመሩትን የሂውማን ራይትስ መስፋፋት፣ የሃይማኖት መቻቻል እና የሰላማዊ ውይይት ቢካሄድ በሙስሊሙም ዓለም ልቦና ገዝተው ወደ ነፍሳቸው ቢመለሱ ማለትም የሃይማኖት ፈጣሪ ፈጣሪ ብቻ መሆኑን አላህ ወይም እግዚአብሔር መሆኑን ሌላው የሚጠይቀው ራሱ መሆኑን አውቀው ቢሰሩ የተሻለ ለውጥ ሊመጣ ይችላል፣ በዓለምም ላይ ሰላም ሊሰፍን ይችላል። ፕሮፌሰር አህመድ ይቅርታ ለምናለሁ ምክንያቱ ተቀደምኩ። የለም እንዲሁ እንዲያወሳድ ና ለምዳ ብዬ ነው። ጨምረው ሙስሊሞች ሀገር ነው ብዬ ስል ጂኦግራፊካሊ ማሰብ ያለብህ ዛሬ ከሴፕተምበር ጀምሮ መስከረም አንድ ጀምሮ ብናየው ሙስሊሞች ከዚያ ወዲህ ወደ አራት ሚሊዮን ተኩል ሙስሊሞች ከዛ ወዲህ በደረሰው በጦርነት መልክ የሆነ ሽብርተኞቹን ሲያሳድዱ ወይንም እነሱ ሽብርተኞች እነሱን ሲያሳድዱ ጣልቃ ገቦች የሆኑ ሀያል መንግስታት ያሉበት በአይናቸው ስር እያዩ ጦርነት ሁሉ የሚካሄደው ሙስሊም አገር ላይ ነው። ይሄ ነው ችግሩ እንጂ ሙስሊሞች ራሳቸው በተፈጥሯቸው ሽብርተኞች ሆነው ያመጡት ነገር አይደለም። ይሄ ነው ጥያቄው ለሁላችንም፣ አሜሪካንም። እኔ ሁልጊዜ አፍሪካን ስተዲዝ አለሁበት በየቦታ ይሄ ጥናቱ። ሶስት ሚሊዮን ተኩል ህዝብ መሞቱ፣ ሶስት ሺህ አሜሪካን ህዝብ መሞቱ ትልቅ ኪሳራ ነው ለእኔ። ይሄ ኪሳራው እኩል አይደለም ደግሞ ተመጣጣኝ አይደለም በሚል አንዳንድ ሰዎች ያሉ፣ ምሁራን እንደኔ ያሉ ጥያቄውን ያነሳሉ። ነገር ግን አንድ ሰው መሞት፣ አንድ ሰው በእስልምና አመት አንድ ነፍስ የገደለ ሁሉም እንደገደለ ነው የሚባለው። የእኔ የእምነቴን አናጉብኝ። ስለዚህ ሁሉም ብዙም አንድም ሁሉም እኩል ነው ለእኔ የአንድ ሰው ነፍስ መሞትና የአስር ሰው ነፍስ መፍት ሁልጊዜ ኪሳራ ነው ለኔ። ስለዚህ በሰላምና በውይነት የሚፈታ ሲሆን ሳለ ኃይል መቀነስ አለብን። አሜሪካ መማር ያለባት ሁልጊዜ መመከርም ያለባት ኃይል ፕሬዚደንት ኦባማን ብሎታል፣ ኬሪም ብሎታል። ኃይል ብቻ ለራሱ መልስ አይሰጠንም ላለን ችግር በታዳጊ ሀገሮችም ሆነ እንደዚሁም በመካከለኛ ምስ ኃይል ብቻ አያዋጥም። አድማጮቻችን የምሽቱ ስርጭት በዚሁ ተጠናቋል ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውዝ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ በፌስቡክና በትዊተር ቪኦኤ አማሐሪክ ብላችሁ ተከተሉን ከምሽቱ በሦስት ሰዓት ላይ እንደገና እንገናኛለን በ 25 ና በ 31 ሜትር ባንዶች እንዲሁም በናይል ሰዓት ጠብቁን ለምሽቱ ታዲያ ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ መልካም ምሽት

ከዛሬ ደጃ አፈር ይዞ ውስጡ አረንጓዴ ለም ይዞ የራበ ሆዴ